The Voice of America. በዩናይትድ ስቴትስ ቨርጂኒያ ግዛት ኢትዮጵያውያን እና ትውልደ ኢትዮጵያ በብዛት ይኖሩበታል ተብሎ በሚታወቀው አሌክሳንድሪያ አውራጃ ውስጥ በምትገኘው ኪዳነ ምሕረት ቤተ ክርስቲያን ኮሮና ቫይረስ በመሰራጨቱ ጉዳት መድረሱ ተነግሯል። አንዲት የቤተ ክርስቲያኒቱ አገልጋይ የነበሩ ሴት በኮቪድ-19 ምክንያት ሲሞቱ አራት ካህናትና አገልጋዮችን ጨምሮ ቁጥራቸው በውል ያልታወቀ ሰዎች ለቫይረሱ መጋለጣቸው ታውቋል። በዚህ የተነሳም የአሌክዛንድሪያ ጤና መምሪያ ለቤተ ክርስቲያኒቱ ምዕመናንና ለማኅበረሰቡ በላከው ማሳሰቢያ ከኦገስት 14 እስከ 17 ባሉት አራት ቀናት ውስጥ ወደ ቤተ ክርስቲያኒቱ ህንፃ የገባ ሰው በሙሉ ለኮሮና ቫይረስ የተጋለጠ ሊሆን እንደሚችል አስጠንቅቋል። በመሆኑም በአስቸኳይ ራሱን ከማንም እንቅስቃሴ አቅቦ ለ14 ቀናት በቤቱ እንዲቀመጥና ራሱን ከበሽታው የህመም ምልክቶች እንዲያዳምጥ መክሯል። በሰሜን አሜሪካ የዋሽንግተን እና አካባቢው አገረ ስብከት ሊቀጳጳስ ብፁዕ አቡነ ፋኑኤል ደግሞ በኪዳነ ምሕረት ቤተ ክርስቲያን ብቻ ሳይሆን በተለይ በዚህ ሰሞን በተለያዩ የአሜሪካ ክፍለ ግዛቶች በሚገኙ አብያተ ክርስቲያን ተመሳሳይ ችግር እየተከሰተ ስለ መሆኑ ሪፖርት እየደረሳቸው እንደሆነ ገልጸው ማህበረሰቡ ብርቱ ጥንቃቄ እንዲያደርግ አሳስበዋል። የኪዳነ ምህረት ቤተ ክርስቲያን ምክትል አስተዳዳሪንና አቡነ ፋኑኤልን ያነጋገራቸው ደረጀ ደስታ የሚከተለውን ዘግቧል። የጤና መምሪያው ማሳሰቢያ በወጣ ሁለተኛው ቀን እሁድ ነሐሴ 22 ቀን ሁኔታውን ለማጣራት ወደ ኪዳነ ምህረት ቤተ ክርስቲያን አምርቼ ነበር። እንደ ወትሮ እሁድ ያውም በኪዳነ ምህረት በዓል ማግስት ቢሆን ኖሮ አነስተኛው የኪዳነ ምህረት ቤተ ክርስቲያን ግቢ በሰው የተሞላ መሆኑን መገመት ይቻላል። አሁን ግን ሁሉ ነገር ተዘጋግቶ በግቢው የሚታዩት ሰዎች ከሁለትና ሶስት አይበልጡም። ለብቻቸው ከተቀመጡት መካከል የቤተ ክርስቲያኒቱን አገልጋይ መምህር ወሰን ማመጫን አገኘኋቸው። በሐመረኖ ኪዳነ ምህረት ቤተ ክርስቲያን መምህር ነኝ፣ አገልጋይ ነኝ። እውነት ነው፣ የተፈጠሩ ችግሮች አሉ። ለዚህም ቤተ ክርስቲያናችን ሐመረኖ ኪዳነ ምህረት አምስት ወር በሙሉ በመጠንቀቅ ተጠንቅቀን አገልግሎት ሳናቋርጥ ለህብረተሰቡም ጥንቃቄ አድርገው እንዲገለገሉ በማድረግ እኛም አገልጋዮች ራሳችንን በመጠበቅና በማስጠበቅ በማገልገል ላይ እንገኝ ነበረ። ነገር ግን አሁን በአስራ አራት አካባቢ ይመስለኛል ቀኑ አንዳንድ ህመም አብረን የምናገለግላቸው ካህናት አባቶቻችንም ላይ እንዲሁም የሚራዱ ህዝቡ ምመናኑ አንዳንድ ምዕመናኖች ገብተው ስለነበረ ሰዓታት እየቆምን የእመቤታችን ክብረ በዓል በምናከብርበት ጊዜ በዚህ ጊዜ ህመም ታየ። ህመም ደግሞ ሲታይ ወደ ሕክምና የሄዱ ባልደረቦቻችን አሉ። ይሄ ነገር ታየ። በሽታው በእኛ ውስጥ ታይቷል፣ የመጥፎ በሽታ ኮሮና የሚባለው ሲሉን፣ ወዲያውኑ ምንድነው ያደረግ ነው ቤተ ክርስቲያኒቷን እኛው ራሳችን ዘጋን። ውጭ ላይ ደግሞ ለሚመጡት የውጭውንም በር ዘግተን አየለም ትንሽ ቀን ቤተ ክርስቲያኒቱን አጽድተን ለሚመለከተው አካል አሳውቀን ከዚያ በኋላ ደግሞ ቤተክርስቲያኒቱ አገልግሎት ትሰጣለች በሚለው በዚህ ተስማምተን ቤተክርስቲያኒቱን ዘግተናል። እንደሚባለው በየሚዲያው እንደሚናፈሰው ፖሊስ ቆሞ መንግስት ዘግቶታል ምንም አይነት እንደዚህ አይነት ነገር የለም። በቅርቡ ከኢትዮጵያ ተመልሰዋል የተባሉት የቤተ ክርስቲያኒቱ ዋና አስተዳዳሪ ቆሞስ መላከ ኪዳን አባ ታደሰ ታመው ሆስፒታል ተኝተው የሰነበቱ መሆኑን የተነገረ ቢሆንም ትናንት ሰኞ ከሆስፒታል አገግመው መውጣታቸውን፣ ገና በማገገም ላይ ስላሉ እረፍት ስለሚያስፈልጋቸው ማነጋገር እንደማይቻል እና ምክትላቸውን አቶ አወቀ ኃይሌን እንዳነጋግር ተነገረኝ። የደብሮን ሀላፊ እናነጋግራለን ብለን ተስፋ አድርገን ነበር እሳቸው ሆስፒታል ነበሩ በሚል ልናገኛቸው አልቻልንም አሁን በዚህ ምክንያት ነው እርስዎን የማነጋግሮት እሳቸው ዛሬ መውጣታቸውን ሰምተናል ልክ ነው እሱ በምን ምክንያት ነበር ሆስፒታል የገቡት እኛ ምንም ማሞኛል ብለው ነው ብርድ ብርድ አለኝ ብለው ሄዱ እዛ ቀረሙ አሁን ደወልንላቸው አሁን ተሽሎኛል ብለው መጠው ከዚህ ከኮሮናው ጋር የተያያዘ ነው እንግዲህ ይህንን በግልጽ የምናውቀው ነገር የለም። ግን ያው እንደዚሁ ብርድ ብርድ አለኝ ከውጭ ስመጣ አውሮፕላን ላይ ብርድ መታኝ ብለው ነው ለእኛ ይሄን ተነገረን። ነው ይሄ ነው። ከዛ በኋላ ያው አመማቸው፣ ወደ ሆስፒታል ሄዱ። እዛው ከርመው አሁን ወጥ። ቤተክርስቲያን መጥተው ነበር ወይስ በዛው ነው የሄዱት? መጥተው ነበር። ቤተክርስቲያን ሆነው ነው እንግዲህ። እዛ አንዱ ሶስት አራት ቀን አድረው ወዲያው ታመሙ፣ ሆስፒታል ሄዱ። ምን ያህል ሰው እንደታመመ ምን ያህል ሰው በዚህ ቫይረስ አሁን ከቤተክርስቲያኑ የምናውቀው አንድ አራት ሰው ነው። ሰዎች በግ አራት ሰዎች በግድ መያዛቸውን ፖዘቲቭ መሆናቸውን እንትን ብለናል። ግን ሰው አርባም እያለ ያወራሉ። ግን አይደለም ትክክል አለ። ቤተክርስቲያን ውስጥ አገልጋዮቹ በሙሉ አራት ሰዎች ነው። ከአገልጋዮች ስንት አገልጋዮች ነው ያሏችሁ? እንግዲህ ሰበካ ጉባኤ ነው እዛ የሚሰሩት አንድ አራት ናቸው ነው አምስት አሉ ሌሎች ደግሞ የሰበካ ጉባኤዎች ውስጥ ያሉ አብረን እየሄድን እዛው እንትን የምንል ሁላችንም። ከአምስቱና አራቱ የተያዙት ማለት ነው። ከአምስት ኖ አዎ፣ ከአምስቱ አራቱ አራቱን ነው የሰማነው። እንግዲህ እስካሁን ያለባቸው ተብሎ በእንትን የተባለው አራት ሰዎች ነው እኛ የምናውቀው። ከምዕመንስ ምን ያህል እናንተ የምታውቋቸው ምን ያህል ይሆናሉ? ምዕመን እኛ የምናውቀው የለም፣ እና እኛ ምንም ከሌ ነው ብለን ምንትን የምንለው የለም። ይመጣል ይሄዳል። እኛ የምናውቀው ምዕመኑ ሲሉም አናውቃቸው። ማንም ነው መጥቶ ቤተክርስቲያን ተሳልሞ ይሄዳል። ይህን ከሰማን በኋላ እኛ ግን ዘጋል። የአሌክዛንድሪያ የጤና ቢሮ ያወጣው ማስታወቂያ አይተውታል? ከዛ አይቻለሁ። ከዛ በፊት እኛም መጥተው አማክረው ነው እንትን ያለ የጤና ጥበቃው መጥተው አነጋግረውኛል። ሁኔታውን ተነጋገርን። ምንድንሆን እንትን እንደዚህ እንደዚህ እናደርጋለን ብለው ነግረውኝ የሚያወጡትንም መግለጫ በዚህ በዚህ መጀመሪያ ወረቀት እንስጣችሁና አድሉ አሉን። አይ እናንተው ብታደርጉት ይሻላል ብለናቸው እነሱ ነገሩን ምን እንደ ብለው እንደሚያወጡ ያው ያወጡትን በዛ በንትን ላይ ያወጡት ጤንነት ስንል እንትን ማድረግ አለብን በሚል እናንተ እንዲዘጋ ከወሰናችሁ በኋላ ነው ማለት ነው ይሄ የሆነው ከተዘጋ ነው የመጡት ወዲያው ይሄን ነገር እንደሰማን ዘጋ ነው በስንት ቀን ልዩነት መጡ እነሱ ሶስተኛው በአራተኛው ቀን ነው የደወሉልኝ። መጥተው እዛው እንትን ያደረጉት እንጂ ቤተ ክርስቲያኑ ድረስ መጥቶ ይዘጋ ያለ የወሰደባችሁ ያዘጋችሁ ሀይል ማንም። ዝም ብሎ በፌስቡክ ቤተ ክርስቲያኑ እንትን ስለሆነ መንግሥት ዘግቶታል የሚያደርጉት እዛ የውሸት እንትን ነው። እሱ የተደረገው ትክክል አይደለም። እነሱ መጥተው አነጋገሩን እንደዚህ እናደርጋለን። ሌላ ፌስቡክ ነው ያንን ያወራል። እነሱ በመግለጫው ላይ አውጥተውታል፣ ከእኛ ጋር የተነጋገሩትን እንትን ቤተ ክርስቲያኑ ሰው አይገባም ነበረ። ከዛ በኋላ ይህን ከሰማን በኋላ ችግሩን ማንም እንዳይገባ ብለን ለሰው ደህንነት ስንል ዘጋ ነው። ከዛ በኋላ ደግሞ አቡነ ፋኖኤልም ለሳቸውም ነገን ሁኔታውን አስረዳናቸው። ከተረዱ በኋላ ያንን እኔ በንትን አያወጣዋለሁ አሉ። አያወጣዋለሁ እንዲያወጡ እንትን አደረጉ። የአብያተ ክርስቲያናቱ የበላይና የዋሽንግተንና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል በቤተ ክርስቲያኑ የተከሰተውን አጠቃላይ ሁኔታ እንደሚከተለው ገልጸዋል። እና በዛው ተያይዞ በሙሉ ካህናቱ ያው ሁሉም ኳራንቲ ስለገቡ ያው ጠቅላላ ሌላ የሚተከም አገልጋይ ስለሌለው ያው አገልግሎት ተቋርጧል። ከሰበካ ጉባኤ ደግሞ ሁለት ተይዘዋል። ምግብ የሚያበስሉ ደግሞ ለካህናቱ ከነበሩ ሁለት የተያዙ እንዳሉ ነው የነገሩኝ። እግዚአብሔር እንግዲህ ነፍሷን ይማር በዛሬው ዕለት አንዷ በጽኑ ታካሚ ክፍል የነበረች አርፋለች ብለው ጠዋት ደውለውልኛል። እንግዲህ በምዕመናኑ በኩል ያው ሁሉም በየቤቱ ኳራንቲን እንዲሆን ስለታዘዘ፣ ምን ያህል ሰው እንደተጎዳ ሆስፒታል ምን ያህል እንዳለ መረጃው የለኝም። እነሱንም ጠይቂያቸው እኛ ያው የራሳችንን ሰራተኞቹን እንጂ ህዝቡን ምርመራ አድርጉ ብለን ተናግረናል። ከዛ በኋላ እንዴት እንደሆኑ የእያንዳንዱ የመመለም ጉዳይ አልተከታተልንም። ሁላችንም ኳራንቲ ውስጥ ነው ያለ ነው ነው ያሉኝ። ግን በቤተ ክርስቲያኑ በኩል ይህንን ይመስላል። በዚህ ምክንያት አገልግሎቱ ተቋርጧል ማለት ነው እና በተለያዩ ቦታዎችም እየተከሰተ ነው። አሁን በዚህ ሰሞን እየሰማሁ ነው። ዛሬም እየሰማሁ ነው። ትላንትም ሰምቻለሁ። በተለያየ ስቴት በእኛም ብቻ ሳይሆን እንግዲህ ለእኔ እንደተረዳሁት እንደገባኝ አንዱ ያው ትልቁ ጥንቃቄ ጉድለት ነው። ሁለተኛ በዚህ በጾመ ፍልሰታ ረጅም የሆነ የሌሊት አገልግሎት አለ እና ካህናቱ ብቻቸውን በተወሰነ ቁጥር ማገልገል ሲገባቸው፣ አንዳንድ ቦታ ላይ ምዕመናንም እንደዚህ ሰንበት ተማሪዎችም እየተቀላቀሉ ሌሊት ያድሩ እንደነበረ ሰዓታቱ ላይ መረጃ አለኝ። ስለዚህ ያ እንግዲህ በተዘጋ መስኮትና በር የታፈነ ስለሆነም ያው በቃለ ጊዜሩ በሚያገለግሉበት በሚያዜሙበት ጊዜም ያው ማስክ ስለማይኖር እንግዲህ በዚህ ምክንያት የተስፋፋ መሰለኝ። እንግዲህ ደህና ሰላም ከርመን አሁን ይሄ ነገር በየቦታው የተሰማው ከዛ አንጻር ነው ብዬ የራሴ ግምት አለኝና እንግዲህ ይሄንን ይመስላል። ዞሮ ዞሮ ለህዝቡ ጥንቃቄ ተደርጓል። ያው የአሌክዛንድሪያም የሚመለከተው የመንግስት ክፍል ያው የተወሰኑ ቀናት ቀኖቹን ጠቅሶ ያው መረጃው ይኖርሃል። ሰው ኳራንቲን እንዲያደርግ ራሱንና እንዲመረመር ምክር ተሰጥቷል። እንግዲህ እዚህ ላይ ነው ያለው ሁኔታ ማለት ነው ባጭሩ። በወረርሽኙ ህይወታቸውን ያጡት የቤተ ክርስቲያኒቱ አገልጋይ ቤተሰቦች ትኩስ ሀዘን ላይ ስላሉ ምንም አይነት መግለጫ መስጠት እንደማይፈልጉ አንድ የቤተሰብ አባል ነግረውናል። ሟች በወጣትነት እድሜ ውስጥ ያሉና ከአስር ዓመት ያነሰ እድሜ ያለው አንድ ልጅ እንዳላቸውም ሰምተናል። በዋሽንግተን እና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል ጋር ያደረግነው ውይይት ይቀጥላል። እንግዲህ ይሄ በ አንድ ቤተ ክርስቲያን ነው። አሁን እርሶም ቀደም ብለው በእርሷ አስተዳደርም ስር ያሉ ወደ አርባ ይጠጋሉ መሰለኝ በትላንትናው ቃለመጠየቅ ላይ ሲናገሩ እንደሰማሁት ከዛ ውስጥ ከዘጠኝ ያልበለጡት ናቸው አገልግሎት እየሰጡ ያሉት። በምን ምክንያት ነው ሌሎቹስ አገልግሎት ያልሰጡት? እነዚህ ዘጠሌሎሁ ያሉት ልክ ነህ። ምክንያቱም ያው እዚህ ሀገር እንደምታውቀው ቤተ ክርስቲያን ሁሉም የራሳችን የተገዛ ህንጻ አይደለም ያለን፣ በአብዛኛው በክራይ ነው። ከዚህ ሀገር ካሉ ቤተ ክርስቲያኖች ወይም አዳራሽ እንደ የመሳሰለ ነገር ተከራይተው ስለሆነ አከራዮቻቸው ኮቪዱ ከመጣ ጀምሮ ማለት ነው ከገባ ጀምሮ ያው እንደዚህ አይነት አገልግሎት የሚሰጡትም ስለዘጉ ስለተዘጋባቸው ነው ያቆሙት ማለት ነው ባጭሩ። ስለዚህ አሁን አብዛኛዎቹ የራሳቸው ህንጻ ያላቸው ናቸው የሚያገለግሉት። እኔ ከአንዴም ሁለት ጊዜ የመንግስት መመሪያ እንዲጠበቅ ርቀታቸውን ጠብቀው ማስክ አድርገው በተቻለ መጠን ጥንቃቄ ባለበት መንገድ አገልግሎት እንዲሰጥ ደብዳቤ ጽፌ አለሁኝ። እንዲሁም ደግሞ ከአስተዳዳሪዎች ከካህናት ጋራ በቴሌኮንፈረንስ መመሪያም ሰጥቼ አለሁኝ። ነገር ግን አንዳንድ ካህናትም ሆኑ ከምእመናን ወገን መመሪያውን የማያከብሩ ትንሽ ግድ የለሽነት የሚሰማቸው እንደው ሃይማኖት አለኝ አይዘኝም የሚል ስሜት በእውነቱ፣ ይሄ የሃይማኖት ጉዳይ አይደለም። ይሄ በኃጢአትም የመጣ ጉዳይ አይደለም። ይሄ ወረርሽኝ ነው። መጠንቀቅ ሲገባ እንደው ትንሽ ቸልተኝነት ታይቷል እና ከዛ ከቸልተኝነት የቤተ ክርስቲያኑን ጽዳት ሁኔታ ካለመጠበቅ እየመጣ እንደሆነ ይሰማኛል። ይሄ አንዱ መንገድ ነው። ሁለተኛው መንገድ ትላንትም ገልጬዋለሁኝ በሽታውን ሊያስፋፋ የቻለው በቤተ ክርስቲያን ብቻ ሳይሆን በማንኛውም ኢትዮጵያን በሚሰባሰቡባቸው ማንኛውም ቦታዎች ህመም ስሜት እየተሰማን ወደ ቶሎ ወደ ሕክምና ወይም ራሱ ወደ መለየት አንወስደም የምንለው ራሳችንን ትናደርጋለን ብንያዝም እንኳን ተያዝን ማለቱን መናገሩን ብዙ ብዙዎቻችን አንፈቅደውም እና ይሄ ደግሞ ብዙውን ሰው እየጎዳ ነው። ሰው እንዳይጠነቅብ እያደረገው ነው። ስለዚህ ይሄ ሁሉ ጥንቃቄዎች ሊደረጉ ይገባል። በማንኛውም በምንሰባሰብባቸው በደስታ የሚሆን በሀዘን ጥንቃቄዎች ያስፈልጋል። እንዲያን ነገሮች ካሉ መገናኘቱ አብሮ መሰብሰብ አላስፈላጊ ነው እና የት ቦታ እንደምንያያዝ እንዴት እንደሆነ ስለማናውቀው ጥንቃቄ ማድረግ ያስፈልጋል እና ዋናው ነገር የጥንቃቄ ጉድለት እና ኃላፊነት እንደው ሳይሰማን እየቀረ የሚመጣ ነው ብዬ አስባለሁ። ቀደም ሲል በሽታው እንደተከሰተ የእርሶ ጽሕፈት ቤት መግለጫ ላይ ሁሉም አብያተ ቤተክርስቲያናት እንዲዘጉ ከመንግስት መመሪያ እስኪሰጥ ድረስ ትእዛዝ አስተላልፎ ነበረ እንደሚመስለኝ እና በዚያ መሰረት ተዘግተው ነው የቆዩት። አሁን እርስዎ እንግዲህ ከአርባዎች ውስጥ ዘጠኝ ያልበለጡ ነው አገልግሎት እየሰጡ ያሉት ብለውኛል። እነዚህ አገልግሎት እየሰጡ ያሉት በምን ሙሉ ለሙሉ ከፍተው ነው እንዴት ነው አገልበት መንገድ አይደለም፣ አይደለም። ሙሉ ለሙሉ አልከፈቱም፣ ሊከፍቱም አይችሉ። በሁለተኛው ዙር ላይ እስከ መቶ ቁጥር የሚል ህግ ወጥቷል። በዲሲ እንግዲህ ምንድን ነው ያው የዲሲዩ፣ የሜሪላንዱ፣ የቨርጂኒያው እንግዲህ የእያንዳንዱ የየራሱ ህግ አለና ቁጥር ወስኖላቸዋል። ካላችሁ ሜምበር ይሄን ያህል ፐርሰንቱን የሚል መንግስት ራሱ ወስኗል። በዛ መሰረት ብዙዎቹ እንደሚያስተናግዱ እርግጠኛ ነኝ። መለከታለሁ፣ ጠይቃለሁኝ። ነገር ግን አንዳንዶቹ ደግሞ እንደ የመጣ ሰው አንመልስም እያሉ እንደው በየጥጋጥጉ ወይም በአጥር ውጭ ምናምን እንደዚህ የመቆም ጉዳይ አለና ያ ያ አላግባብ የተደረገ ነው። ምዕመናኑም ከተወሰነው ቁጥር በላይ አትምጡ ችሏቸው፣ ለምን ብለው ገፍተው ይመጣሉ። ካህናቱ ደግሞ በይሉኝታ ይያዙና ያስተናግዷቸዋል ይመስለኛል። እና ይሄ ይሄ ችግር እየፈጠረ ነው እንጂ እኛ መመሪያ ሰጥተናል። ያንዳንዱ ሰው ወደ ቤተክርስቲያን ሲገባ አንደኛ በተወሰነው ቁጥር እንዲገባ ሙቀቱን ተለክቶ እንዲገባ ማስክ ካላደረገ እንዳይገባ፣ ይህን ሁሉ ሰጥተናል ግን አመላችን ብዙ ነው። አንዳንዱ ማስክ ለምንድን ነው የማደርገው ቤተ ክርስቲያን ውስጥ ይለው ያለ ብቻ እንደው ለመግለጽ አስቸጋሪ ነው ባህሪያችንና፣ ይሄ ይሄም ችግር አለ እንጂ እኛ በተቻለ መጠን ህጉና ስርዓቱ ተጠብቆ እንዲገለገል መመሪያ ሰጥተናል። አሁንም በዛ አይነት የሚያገለግሉ አሉ። እንግዲህ ደግሞ እንዲህ አይነት ነገር ሲከሰት ደግሞ በአንዳንድ ቦታ ይሄ ደግሞ የበለጠ ትምህርት ሆኗቸው ለሁሉም እንደው እንደ ዌይክ አፕ ኮል ነገር ሆኖ እንደው ሁሉም ደግሞ የበለጠ ራሳቸው እንዲፈትሹና ያላስተካከሉት ነገር ካለ እንዲያስተካክሉ ይረዳል ብዬ አስባለሁ። የሆነት ቤተ ክርስቲያናቱ እንዳይከፈቱ የሚፈልጉ ወገኖች አሉ። እንደዚህ አሳስበናለም የሚሉ ሰዎች አሉ። እንደዚህ ለምንድን ነው ቤተ ክርስቲያኖቹን በከፊልም ቢሆን መክፈት ያስፈለገው? ለምንድን ነው ምን የሚያጣድፍ የሚያስገድድ ነገር ኖሮ ነው? ይህ የህዝቡ ጥያቄ ነው። እንግዲህ እንደምታየው አሜሪካን ሀገር እያንዳንዱ ቤተክርስቲያን፣ አጸ ቤተክርስቲያን የራሱ የአስተዳደር ቦርድ ያለው በህዝብ የምትተዳደር ቤተክርስቲያን ናት፣ በአሜሪካ ነገር ያለችው። እኔ ጀነራል የሆነውን ሀሳብ መመሪያ፣ ምክር ሀሳብ ነው የማቀርበው። በልክፈት በልዝጋ ብዬ በሙሉ ስልጣን ላዛቸው አልችልም፣ ግን ምክር እሰጣለሁ። ይህም ብታደረጉ ይሄ ይሻላል እላለሁ። ስለዚህ ቤተክርስቲያንን ዝጉልን ብሎ የሚጠይቅ እኔ እንግዲህ እንጃ። እኔጋ ቤተክርስቲያን ለምን አንሄድም ብሎ የሚያስቸግሩ ሰዎች ናቸው እንጂ እየደወሉ የሚያስቸግሩን ዝጉልን የሚሉ በምንጽ አጋጥሞኛል። ያቅም ቤተክርስቲያን ውስጥ ለምን ይዘጋብ? ያ ተዘግቶ የነበረበት ጊዜ አሁን ትንሣኤ ዘግተን ነበረ፣ እንደምታስታውሰው ካህናት ብቻ ገብተው ነበረ፣ ህዝቡ በኦንላይን የሚከታተለው። በኋላ ግን መንግስት ይህን ያህል ፐርሰንት አስገቡ ትችላላችሁ ካለ በኋላ ካህናቱን ህዝቡን የራሱ ህዝቡ እንደ መንግስት ብሏቸዋል ባለው መጠር አስተናግዱን ብሎ ህዝቡን የጠየቀው ህዝቡ በጠየቀው ምክንያት መሰረት ያው የከፈቱ ማለት ነው። ግን የትኩሳት እየተደኩም ያስገቡአሉ እንዳልኩህ እንግዲህ ሁሉም አንድ አይነት አይነት አስተሳሰብ የላቸውም። ጠንቃቆች አሉ፣ ደግሞ ዘረክራኮች። ቻለ መጠን ግን ያው እየመከርን ነው። ይኸው እንዲህ አይነት ነገር ደግሞ እየተከሰተ ነው እና ህዝቡ ራሱ ሜምበሩ፣ ማለት እንግዲህ ያ ቤተክርስቲያን ወሳኙ ሜምበሩ ነው። ያ ሜምበር ጠቅላላኛ ይዘጋ መምጣት አንፈልግም ካለ እኮ መብቱ ነው። እኔ ክፈቱ ብዬ አላስቀ አላስቀ እንትን አላስገድድም፣ ግን እንደዚህ አይነት የሚሉ ሰዎች የሉም። እንመጣለን ተራ ገብተን እንምጣ ባዮች ናቸው። እና ይሄ ነው ችግሩ። ደግሞ በአንድ በኩል ደግሞ አንፈርድባቸው። የእኛ አገልግሎት ክርስትና አለ፣ ሰው ይሞታል፣ መፈታት አለበት። ልጆች ሲወለዱ ክርስትና አለ። ቤተክርስቲያን ካልተከፈተች፣ ክርስትና ካልተነሳ ቀናቸው ያልፋል፣ ጊዜው ያልፋልና ብዙ ደግሞ ሃይማኖታዊ ስርአቶችም አሉ መጠበቅ ያለባቸው። ያ ያም ራሱን የራሱ ተጽዕኖ አለ ማለት ነው። ግን ያም ቢሆን ማድረግ ይቻላል። በጣም በአነስተኛ ቁጥር በተራራቀ ሁኔታ ማስካቸውን አድርገው እጃቸውን እየታጠቡ ሳኒተዘር እየተቀቡ ይሄ በጠጠነቀቀ ሁኔታ አሁን መስቀል እንዳያሳልሙ ወንጌል እንዳያሳልሙ መመሪያ ሰጥቻለሁ። ለምን? አንዱ ንክኪ ስለሆነ የሚከለክለው። የሚያከብሩ አሉ፣ ግድ የለሾችም ደግሞ እንዳሉ ሰማለሁ። እንግዲህ ምን ማድረግ ይቻላል? በሚቀደስበት ሁሉ መገኘት አልችልም። አንድ ቦታ ሆኜ መመሪያ መስጠት ነው እና እንግዲህ እየተማሩ ናቸው። መከራውም እንግዲህ መጥቷልና ገፍቶ እያስተማረን ነው ባይነኝ እንጂ እኛ ህዝቡ ይዘጋለን ቢል፣ አሁን እንደ ምሳሌ አላርግ። ያሁን ብጠቅስል አሁን ደብረ ገነት መድኃኔ ዓለም ህዝቡ አይመጣም፣ ካህናት እስካሁን ድረስ ካህናት ብቻቸውን የሚቀድሱት በኦንላይን የሚተላለፍላቸው ይሄ የካህናቱና የህዝቡ ስምምነት ስላለ ነው። ደግሞ አንዳንዶቹ ቦታ ደግሞ መምጣት እንፈልጋለን ለሚሉት ደግሞ ሰበካ ጉባኤውና ካህናት ተወያይተው የተወሰነ ቁጥር ያስተናግዳሉ። እንደየ አካባቢው ጠባይ ማለት ነው። እና እንደዚህ ያለ ሁኔታ ነው ያለው ባጭሩ ማለት ነው። በሌላ በኩል ደግሞ አንድ ቤተክርስቲያን ወይ ሁለት ቤተክርስቲያን ላይ የታየውን ሁሉም ቤተክርስቲያናት ላይ የታየ አይነት አድርጎም አስተያየት የመስጠትም ነገር አለ። በእርሶ እምነት አሁን ጥንቃቄ የሚያደርጉስ ቤተክርስቲያን፣ ምንም ችግር ያልደረሰባቸው ቤተክርስቲያናት አሉ ወይስ ሁሉም ላይ ነው ይሄ ነገር የደረሰ? አሉ አሉ አሉ። እስካሁን ድረስ በአንድ ነው ጎልቶ የወጣው። በአንድ ደግሞ ገና አሁን እየሰማሁነኝ ሁነኝ እያጣራ ሁነኝ ግን እነሱ ለጥንቃቄ ብለን ሁሉም ሰው እንዲመረመርና ኳራንቲ እንዲያደርግ ብለን ለጊዜው ቅዳሴውን አቁመናል፣ ዘግተናል ብለውኛል። ለጥንቃቄ ማለት ነው ስለተጠራጠሩ፣ እንጂ በተረፉት ላይ ግን እስካሁን የሰማሁት ነገር የለም። ነገር ግን ካለ እነሱ ራሳቸው ዝግጁ ናቸው፣ እንዲህ አይነት ነገር ከተከሰተ ሁሉም ኳራንቲ ሆኖ ምርመራውን እንዲያደርግ፣ በቤቱ እንዲቆይ ሁሉም በዝግጅት ላይ ናቸው ያሉት፣ ግን እንደ በሙሉ በየቤተክርስቲያኑ ተበክሏል፣ ሳሟል ይሄን ያለ ዝሆኗል የሚለው ማቆጠረው አሁን ኪዳነምህረት ስንት ምህመና እንደታመሙ እኔ መረጃ የለኝም። ማን ቆጠረ? በየሆስፒታሉ በየው ሄዶ የዛ ቤተክርስቲያን አባልም የዛ ሄጄ ነው ብሎ ሊስት የተደረገ ነገር የለም። ግምታዊ ቁጥሮች ግን ብዙ ይነገራሉ። እኔ የማውቀው እዛው የሚያገለግሉትን የካህናቱን፣ የሰበካ ጉባኤውን ምግብ ያበስሉ የነበሩትን እዛው እዛው በቤተክርስቲያኑ ቅጥረ ግቢ እለት በእለት የሚያገለግሉትን ነው መረጃ ያለኝ። የእያንዳንዱ አስቀዳሽ መረጃ የለኝም፣ ግን የሌሎቹም በየቤተ ክርስቲያኑ እንግዲህ ብመናል ቤተ ክርስቲያን ብቻ አይደለም እኮ እንግዲህ ወይ ሬስቶራንት ሄደው ወይ ለቅሶ ሄደው አንድ ሰው ጥየቃ ሄደው ሊታመሙም ይችላሉ። ዋናው ነገር ግን ራሳችንንም ሆነ ቤተ ክርስቲያናችንን መከላከል የምንችለው የሆነ ስሜት ሲሰማን ራሳችንን አግለን ብንቀመጥ የተሻለ ነው። ይሄንባቸው ቦታዎች ላይ እንዲያ ነገር ተከስቷል የሚባል ነገር ከሰማን ደግሞ እንደዚሁ ተሰብስበን ብንቀመጥ ብንመረመር የተሻለ ነው ብዬ ነው የማስበው ለምእመኑ በተከታታይ ማሳሰቢያዎችን እንደሚሰጡ እምነት ጥሩ ቢሆንም በጸሎት መትጋት ያለ ነገር ቢሆንም ከበሽታው ግን ሙሉ ለሙሉ ወዲያው ላይነካን ይችላል አማኞች ስለሆንን የሚል አይነት አስተሳሰብ በአማኞች በምእመኑ ዘንድ መኖሩን ነው እርሶም ሲናገሩ፣ ሌሎችም ሲናገሩ። እስኪ በዚህ ላይ ያሉት አስተያየት ምንድን ነው? በእውነቱ ይሄ መመጻደቅ ነው የሚሆነው ሰው እኮ የእኛን ሃይማኖት አለን ሃይማኖተኛ መሆናችንን ግን የሚመሰክርን ባለቤቱ ነው፣ ስራችን ነው። እኛ ሃይማኖት አለን ሃይማኖተኛ መሆናችንን፣ ሃይማኖት ማለት እኮ መታዘዝ ነው። ማመን ማለት ይደረግልኛል፣ ይሆንልኛ ብሎ የእግዚአብሔርን ሕግ መጠበቅ ነው። እግዚአብሔርን መፈታተን አይደለም። ራሱ እኮ መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ አራት እንደምናየው ሰይጣን ዲያብሎስ ከዚህ ከቤተ መቅደሱ ጫፍ ላይ ወደ ታች ራስክን ወርውር መላእክቱን ስላንተ ያዝልሃል ብሎ ጠየቀው ጠቅስ ጠቅሶ መጽሐፍ። ነገር ግን እግዚአብሔር ጌታ አምላክህን ፈጣሪ አትፈታተ ነው ተብሎ ተጽፎባሃል ብሎ ደግሞ መለሰለት እንጂ አምላክ ነው፣ ቢወረወር ጉዳት አያደረስበትም። ሰይጣንን ለማሳፈር ይችላል፣ ግን ሌላ ማሳፈሪያ መንገድ ስላለው መልስ ሰጠው። ስለዚህ እግዚአብሔር ለምንድን የምንፈታተነው? አንድ ሰው መርዝ በጥብጦ ያድነኛል ብሎ ቢጠጣ ይሞታል። እንዴ ይሄ መፈታተን ነው የሚሆነው። እና ይሄ በሽታ ወረርሽኝ መሆኑ እየታወቀ በእምነቴ ይንድናል አይነካኝም ብሎ ማለት ግን አግባብ አይደለም። እውነቱ በሀገራችንም ሆነ እዚህ እንዲሁ አንዳንድ እንደው እንደ ባህታዊንን፣ ነቢይንን እንደዚህ ነን እያሉ ራሳቸውን እንዲተብለናል አይነካችሁም እያሉ የሚሉ ሰዎች አሉ። በዩቱቡ በየምኑም አንዳንድ ድምፆች ይሰማሉ። እና ሰው የሚያዳምጠውን ሰው ቢያውቅ ቢለይ፣ አስተማሪውም ቢለይ። ምክንያቱም መድኃኒታችን የሱስ ክርስቶስም በጎቼን አውቃለሁ ድምፃቸውን አውቃለሁ ድምፄንም ያውቃሉ፣ ይሰሙኛል፣ ይከተሉኛል ያለው የቤተ ክርስቲያንን ድምፅ ቢሰሙ እንደ በጎቼ ያለውን ባይሰሙ። ምክንያቱም ሰይጣን እኮ ይሄንን ተጠቅሞም እኮ እኛን አገልጋዮቹን ህዝቡንም እንዲ በእንዲህ አይነት በሽታ ሊጨርሰንም ይሆናል እኮ። ነገ እኮ ተጠያቂ ካህን አባት፣ ጳጳስ፣ ካህናት፣ ዲያቆናት እኮ ሊጠፉ ይችላሉ። ስለዚህ እንደዚህ አይነት መዳፈሩን ሰው ቢተውና የጤና ባለሙያዎች የሚሰጡትን የሃይማኖት አባቶች የሚሰጡትን መንግስት የሚሰጠውን መመሪያ አክብሮ ይሄ ክፉ ቀን ብንሻገረው የሚያልፍ እኮ ነው። የሚያልፍ ቀን ስለሆነ ባንዳፈር መልካም ነው። የተባልናቸውን ነገሮች በሙሉ ብናሟላ እንደው በጣም አስቸኳይ አስፈላጊ ነገር ካልሆነም ደግሞ ቤተ ክርስቲያን ባንመጣ በቤታችን ሆነን ትምህርቱንም ቅዳሴውንም ብንከታተል የተሻለ እኮ ነው። ነገ በሰፊው መገልገል ስለምንችል ነገን ለማግኘት ዛሬ መታገስ የሚያስፈልግ ይመስለኛልና ህዝቡም ይሄንን ግንዛቤ ውስጥ ቢያስገባ። ብዙ ጊዜ ስንመክራቸው እናንተ ራሳችሁ ካህናቱ እንግዲህ ሀይማኖት የላቸው ማለት ነው። ለምንድን መስቀል የማታሳልሙ? እንደው እናንተ ራሳችሁ መስቀል እኮ ያድነናል። አዎ፣ ግን መንገድ አለው፣ አግባብ አለው፣ ሁኔታ አለው። ስለዚህ ይሄንን መረዳት ያስፈልጋቸዋልና ብዙ እኮ ብዙ ብዙ ህዝብ ብዙ ካህናት በተለያየ አለም ነው እኮ እንሰማለን። ብዙ ጳጳሳት ሞተዋል እኮ በዚህ በወረርሽኝ። ለምን እኛ ካህናቱን ህዝቡ ህዝቡን ካህናቱ መጠበቅ አለብን መጠባበቅ አለብን እኔ ለሌላው ማሰብ አለብኝ። ሌላው ለእኔ ማሰብ አለበት። ስለዚህ በዚህ አይነት በመተሳሰብ ነው እንጂ እልህ አይነት ነገር ድፍረቱ ጥሩ አይመስለኝም እኔ ብዬ ነው ምክሬን የምሰጠው። ብዙ ጊዜ ደግሞ በሽታውን የመደበቅ ያለመግለጽ፣ ታመሙ ታቅቦ በቤት ያለመቀመጥ በተለይ ካህናትም ዘንድ ይህ ነገር እንደሚታየው ምዕመኑም ጋር እንዳለ ሆኖ ማለት ነው። በዚህ ጉዳይ ሲያርሱ አስተያየት ምንድን ነው? አዎ ይህንን ተናግር ያሉ ይሄ በእውነቱ እንደው በጣም አሳዛኙ ነገር ነው። ሰው ታሞ መደበቅ፣ ይህ እኮ የምንደብቀው በሽታ አይደለም። እኛ ብንደብቀውም እኮ ራሱ በሽታው አደባባይ እያወጣናል እኮ፣ ተሸሽገን የምናመልጠው አይደለም። ስለዚህ ሰው የህመም ስሜት ከተሰማ ወይም መታመሙ ከተረጋገጠ እንደውም ለአካባቢው ሰው መንገር፣ ለቤተ ክርስቲያን መንገር ከተገና ለተገናኛቸው ሰዎች መንገር እባካችሁን፣ እንዲታምም ያለው እና አምስት ቀን ከስድስት ቀን በፊት አብረን ነበርን እንዲህ ነበርና፣ እስኪ ራሳችሁን አዳምጡ ብሎ ማስተላለፍ እኮ ጥሩ ነገር ነው። ይሄ ይሄ እኮ መረዳዳት ነው መደጋገፍ ነው። አለበለዚያ እኔ ታምም ያለው እና ሌላውም አብሮ አብሮኝ ይለቅ አይባልም። ስለዚህ ደግሞ የመዳን ተስፋ ያለው ነው። ሁሉም ሰው ቶሎ ራሱን አውቆ ሕክምናውን ከተከታተለ መዳን የሚቻልበት እኮ ነገር ነው። ይህን ያህል ገዳይም አይደለም። ራሳችንን እስከጠበቅን እና በጊዜው ሕክምና እስካገኘን ድረስ እና ሰው ባያፍርበት አሁን ቀደም ሲ ምሳሌ አሁን ይሄ ኤድስ የተባለው እንግዲህ በብዛት ሐኪሞቹ ያስተላለፉት እንግዲህ በዚህ በዝሙት የሚመጣ በሽታ ነው የሚለው ስለተያዘ ሰው ሊያፍር ይችላል። በእርግጥ በዝሙት ብቻ ይመጣ በህክምና ስህተትም ሊመጣ ይችላል። ግን ይሁን እሺ፣ ይሄ ግን በንክኪ የሚመጣ ነገር ነው ከየት እንደሚመጣ ነገር በንፋስ ይዞት የሚመጣ ነገር ነው። ስለዚህ ይሄ ምን ያሳፍራል? ምንስ ያስጨንቃል? እና ይህን ግልጸኞች ብንሆን ሁላችን ከራሴ ጀምሮ ግልጸኞች ምን ሆነ፣ የሆነ ነገር ከተሰማኝ ቤተክርስቲያን አልሄድም፣ ቤት ያሳልፋለሁ። እንዲህ አይነት ሰዎች ጋር ያነክቺ ከሰማው እንዴ ቆስቲ ትንሽ ራሴን ላዳምጥ ማለት ይሄ እኮ ለራስም ለወገንም መቆርቆር ነው። እና ሁሉም በዚህ ይህ አይነት ስሜት እንዲፈጠር ነው እኔ አደራ የምለው። እንግዲህ ስለሰጡኝ ጊዜ ስለሰጡን ጊዜ በጣም በጣም አድርጌ አመሰግናለሁኝ። መልካም ቀን ይስጥልኝ። አሜን። ለሁላችንም እግዚአብሔር አክብርልኝ።